ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ፈተናዎች ቢያጋጥሙንም በኢትዮጵያ የተጀመረው የለውጥ ሂደት ወደ ኋላ አይመለስም ሲሉ የመንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አህመድ ሺዴ አስታወቁ። ለውጡ ፍጹም አይመለስም፣ ወደፊት ይቀጥላል ነው ያሉት ሚኒስትሩ። ዘገባ ይኖረናል። ከ18 ቀናት በፊት የትግራይ ክልል መንግስት ሳያውቀው መቀሌ ከተማ ገብተው የነበሩ 45 የጸረ ሽብር የፌዴራል ፖሊስ አባላት በዛሬው ዕለት ተለቀው አዲስ አበባ ተመልሰዋል። ዝተወሰኑ መዓልታት ተወሰኑ እውነት ነው። የተወሰኑ የፌዴራል ፖሊስ አባላት ለተወሰኑ ቀናት እዚህ ቆይተዋል። ሲገቡ የገቡበት አካሄድ ችግር ነበረበት። እኛ ባልጠየቅንበትና በማናቅበት ሁኔታ ስለመጡ ለምን ምክንያት እንደመጡ ከፌዴራል መንግስት ጋር መግባባት ነበረብን። የትግራይ ክልል የህዝብ ግንኙነት ቢሮ ኃላፊ አቶ ረዳኢ ሃለፎም ናቸው። በዚህ ላይም ዘገባ ይኖረናል። ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ አርብ ነሐሴ 11 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዲሱ አበበ እንሆናለን። ፕሮግራሙን ብርሃን ኃይሉ ትመራልናለች። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። ቅድም ሲል እንደገለጽነው ፈተናዎች ቢያጋጥሙንም በኢትዮጵያ የተጀመረው የለውጥ ሂደት ወደ ኋላ አይመለስም ሲሉ የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አህመድ ሼዲ አስታውቀዋል። ለውጡ ፍጹም አይመስልም፣ ወደፊት ይቀጥላል ነው ያሉት ሚኒስትሩ። ዘገባ ይኖረናል። በዚህም ላይ ዘገባ አለን ነው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ አህመድ ሺዴ ይህንን ያስታወቁት ተቀማጭነታቸው አዲስ አበባ ከሆነ የውጭ የዜና ወኪሎች ጋር በተካሄደ የትውውቅ ፕሮግራም ላይ ባደረጉት ንግግር ነው። ማምሻውን በሂልተን ሆቴል በተካሄደው በዚህ ፕሮግራም ላይ ሚኒስትሩ እንዳሉት መንግስት የተጀመረውን ለውጥ አጠናክሮ ለመቀጠል ቁርጠኛ ነው። ዘ ኮምፕሪሄንሲቭ ሪፎርም ፕሮሰስ ዊ ሃቭ ናው ኢምባርክድ ኦን ዊል ቢ ሰስቴይንድ ኤንድ ስትሬንግዝንድ የጀመርነው የተቀናጀ የፖለቲካ ለውጥ ሂደት ከህዝቡ ባገኘነው በሚሊዮኖች የሚቆጠር ድጋፍና በጠቅላይ ሚኒስትር አብይ አህመድ ብልህ አመራር ይቀጥላል ይጠናከራልም። ይህንን ደግሞ የህግ የበላይነትን ተጠያቂነትን፣ እና ዲሞክራሲን በሚያሰፍኑ ጠንካራ ተቋማት ግንባታ እንገፋበታለን ነው ያሉት። እናም የተጀመረው ለውጥ ወደፊት እንጂ ወደ ኋላ እንደማይጓዝ ነው ሚኒስትሩ አቶ አህመድ ሽዴ አብራሩት። ፈተናዎች ያጋጥሙናል። የትኛውም አገር ያለ ፈተና አይጓዝም። ነገር ግን በኢትዮጵያ የተጀመረው የተቀናጀ የለውጥ ሂደት በፍጹም ወደኋላ አይመለስም፣ ወደፊት ይቀጥላል፣ የዜጎችን ጥያቄዎች ይመልሳል። የመንግስት አስተዳደርም የዜጎች ጥያቄዎች በሙሉ መመለሳቸውን ለማረጋገጥ ይታደሳል። በልዩነት ውስጥ አንድ ሆነን ለመጓዝ ነው ያሉት። በዛሬው የትውውቅ ፕሮግራም ላይ ቁጥራቸው በርከት ያሉ የውጭ ዜና ወኪሎች ተገኝተዋል። ሰሞኑን የሶማሌ ክልል ገዢ ፓርቲ የሶማሌ ሕዝብ ዲሞክራሲያዊ ፓርቲ ሊቀመንበር ሆነው የተመረጡት አቶ አህመድ ሽዴ በዚህ የሚኒስትርነት ኃላፊነት መቀጠል አለመቀጠላቸውን በተመለከተ በዛሬው ንግግር የሰጡት ፍንጭ የለም። የፓርቲው ሊቀመንበር ሆነው መመረጣቸውን ተከትሎ የሶማሌ ክልል ፕሬዝዳንት ሊሆኑ ይችላሉ የሚሉ ግምቶች በአንዳንድ ወገኖች እየተንጸባረቁ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። ቀደም ሲል እንደተደመጠው ፈተናዎች ቢያጋጥሙንም በኢትዮጵያ የተጀመረ የለውጥ ሂደት ወደኋላ አይመለስም ሲሉ ነው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አህመድ ሼድ ያስታወቁት። ለውጡ ፍጹም አይመስልም፣ ወደፊት ይቀጥላል ነው ያሉት ሚኒስትሩ። አይመለስም ይቅርታ። ለረጅም ጊዜ በታህታይ አድያቦ ወረዳ በሽራሮ ከተማ የነበረ የመከላከያ ሰራዊት በመህል አገር ያለ የጸጥታ ሁኔታን ለማረጋገጥ በሚል ዛሬ ከሽራሮ ከተማ መውጣቱን የታህታይ አድያቦ ወረዳ አስተዳዳሪ አቶ ሙሉ መብርሃቱ ለቪኦኤ ገልጠዋል። አለም ፍስሐ ከመቀሌ አጭር ዘገባ ልኮልናል። አቶ ሙሉ ሰራዊቱ ለረጅም ጊዜ ከህዝብ ጋር ተዋህዶ ይኖርና በመልካም ስራው የሚታወቅ ነው። የተነሳው ግን ውስ ነው ይላሉ። በአጠቃላይ በቦታው ያለ ኃይል በቦታው ላይ ነው ያለ። በማካከል አገር ያለ አለመረጋጋት ጸጥታን ለማገዝ ነው የተወሰነ ኃይል እየሄደ ያለው። በዚህ አካባቢ ከእኛ ጋር በመተባበር እየሰራችሁ ቆይታችኋል። እጅና ጓንት ሆነን ላሳለፍነው ጊዜ እናመሰግናለን ብለዋል። የመከላከያ ሰራዊት ህብረተሰብ ለመልካም ስራው ያለው አክብሮት በመግለጽ እናመሰግናለን ብለው መሸነታቸው የወረዳውን ሊቀመንበር ገልጸዋል። ዘበረ ጉሽ ለስራ ጉዳይ ወደ ህሞራ በመሄድ ላይ እያለ ያጋጠመውን እንዲህ ይላል። እነዚህ ካብ ሸራራ ሙሶታና ካብ ሸራራ ክሳብ ዝተከዘ ዘሎ ሓምሳ ኣውቶቡሳት ባዳ ኣውቶቡስ ጎንደር ገይረን ብራይሻ ዝኣተዋ ኣብ መንገዲ ረኪበን። ከሸራሮ ከወጣን ከሸራሮ እስከተከዘ ያለው አምሳ በዶ አውቶቡሶች በጎንደር በኩል የመጡ በመንገድ ላይ አግኝተናል። አለም ፍሳሐ ከመቀለ። አለም እናመሰግናለን። የተሻለች አገር ለመፍጠር ቅድሚያ ለሰላማችንና ለህግ የበላይነት መረጋገጥ በጋራ ዘብ ልንቆም ይገባል ሲል የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት በሰጠው መግለጫ አሳሰበ። ለተሻለ እድገትና ብልጽግና ሁሉን አቀፍ በሆነ የለውጥ ሂደት ውስጥ በምትገኘው አገራችን የለውጡ ባለቤትም ሆነ ጠባቂ ህዝቡ እንደሆነ ነው መግለጫ ያመለከተው። በአሁኑ ወቅት በተወሰኑ የአገሪቱ ክፍሎች የህግ የበላይነትን የሚጻረሩ አንዳንድ ተግባራት አልፎ አልፎም ግጭቶች ብቅ ጥልቅ ማለታቸው የተመለከተ ነው ያለው ጽህፈት ቤቱ። እነዚህ ጤናማ ያልሆኑ ተግባራት አጠቃላይውን የአገራችንን ገጽታ የሚያሳዩ የማያሳዩ ይቅርታ ከመሆናቸውም በላይ የትም የሚፈጸሙ እንጂ የትኛውንም ብሔር፣ ሃይማኖት ወይም ህዝብ የማይወከሉ መላው የኢትዮጵያ ህዝብና የ የፌዴሪ መንግስት በጥብቅ የሚያጉዛቸው እንደሆኑም አመልክቷል። በመሆኑም መላው ሕዝባችን በተለይም ወጣቶች ከተያያዝኑ የይቅርታ፣ የፍቅር፣ የአንድነትና የመደመር ጉዞ አንጻር ጤናማ ያልሆኑ እንቅስቃሴዎችና ግጭቶች ሊያስከትሉት የሚችለውን ተጽዕኖ ከወዲሁ በመረዳት እንደተለመደው ለሰላምና ለህግ የበላይነት መረጋገጥ ግንባር ቀደም ሚና እንዲጫወቱ መንግሥት ጥሪውን አቅርቧል። ከዚሁ ጋር በተያያዘ ለሀገር አንድነትና ለዜጎች ደህንነት ሕዝብና መንግስት በጽናት ሊቆሙ ይገባል ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥሪ ያስተላለፈች ከኢትዮጵያ ኦርቶዶክስ ተዋሕዶ የቤተ ክርስቲያን ፓትርያርክ ጽሕፈት ቤት የተሰጠው መግለጫ ከቅርብ ጊዜ ወዲህ በቤተ ክርስቲያኗ ላይ እና ብሔርን መሰረት በማድረግ ዘግናኝ እንዲሁም አሰቃቂ ድርጊት በኢትዮጵያ ሶማሌ ክልል፣ በሻሸመኔ፣ በጣና በለስና በሌሎችም አካባቢዎች መፈጸሙን ጠቅሷል። ይህ ኢሰብአዊ ድርጊት በኦርቶዶክስ ተዋህዶ ቤተክርስቲያን ላይ ብቻ ሳይሆን በሌሎች አብያተ ሃይማኖት እንደተፈጸሙ ለማወቅ እንደተቻለ ያመለከተው መግለጫ በሀገር ውስጥም ሆነ ከሀገር ውጭ ያለ ኢትዮጵያዊ በሙሉ ተጎጂዎችን ለመርዳት እንዲረባረብ ጥሪ አቅርቧል ባለፈው ቅዳሜ ነሐሴ አምስት 2010 ዓ ም በኦሮሚያ ክልል ምስራቅ ወለጋ ዞን ሲቡስሬ ወረዳ ሁለት ኢትዮጵያውያን በአሰቃቂ ሁኔታ መገደላቸውን የሟች ቤተሰብና የወረዳው አስተዳዳሪ ገልጸዋል። የወረዳው አስተዳዳሪ አቶ አበራ ያዴታ ግድያውን ለማጣራት ምርመራ እየተደረገ መሆኑንም ተናግረዋል። በሌላ ዜና ደግሞ በደቡብ ክልል ሸካ ዞን ቴፒ ከተማ በተፈጠረ ግጭት የሁለት ሰዎች ህይወት መጥፋቱንና ንብረት መውደሙን የከተማው ነዋሪዎችና ፖሊስ አስታውቀዋል። በሀገሪቱ የተለያዩ አካባቢዎች የተፈጠረው ሁኔታ አሳስቦኛል ያለችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንም ለሀገር አንድነትና ለዜጎች ደህንነት ህዝብና መንግስት በጽናት እንዲቆሙ ጥሪ አቅርባለች። የፌዴራል መንግስት በበኩሉ ለሰላምና ለህግ የበላይነት መረጋገጥ ሁሉም በጋራ እንዲቆም ጠይቋል። በመጽሔት ዘገባ ይኖረናል። በኢትዮጵያ መገናኛ ብዙሀን ዘገባ መሰረት በኦነግ ስም ያለ ግንባር እውቅናና ዝርፊያ ህገ ወጥ ተግባር እያከናወኑ መሆናቸው ተረጋግጧል። ይህ ህገወጥ የተባለው ተግባር መረጋገጡን ያስታወቁት በወቅታዊ ጉዳዮች ዙሪያ በዛሬ ዕለት ጋዜጣዊ መግለጫ የሰጡት የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ መሆናቸውም ፋና ተዘግቧል። እየተፋፋመ ወይም እየተፈጸመ ያለው ሕገወጥ ተግባር ከእውቅናቸው ውጪ መሆኑም ከግንባሩ አመራሮች ጋር ውይይት ላደረጉት ለአቶ ለማ ተነግሯቸዋል። ርዕሰ መስተዳድር አቶ ለማ በገለጻቸው በአቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻነት ግንባር ጋር በአስመራ የተደረሰው እርቅም ውጤታማ ነበር ብለዋል። ይሁን እንጂ የተለያዩ ስህተቶችና ወንጀሎች እየተፈጸሙ መሆኑን አቶ ለማ ገልጠው እንዲህ አይነቱን ወንጀልና ስህተት እየፈጸሙ ያሉ አካላት ከዚህ ተግባራቸው እንዲቆጠቡም አሳስበዋል። በኢትዮጵያ የዓለም የምግብ ፕሮግራምና የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ኃላፊዎች በጅግጅጋ ከተማ ጉብኝት ማድረጋቸው ተገልጿል። ከመንግሥትና ከሰብአዊ እርዳታ አቅራቢ ድርጅቶች የተውጣጡ አባላት ያሉት ኮሚቴ መቋቋሙም ታውቋል። መለስ ካቸዋማ ዘገባ ልኮልናል። ስቲቨን ዌር ኦማሞ በኢትዮጵያ የዓለም የምግብ ድርጅት ኃላፊና በኢትዮጵያ የዩኒሴፍ ተወካይ ጂለን ሜልሶፕ በሶማሌ ክልል ርዕሰ ከተማ ጅጅጋ የተገኙት ባለፉት ሳምንታት በከተማዋ በተነሳ ውከት ሳቢያ የደረሰውን ጉዳትና በአሁኑ ወቅት የሚሰጠው ሰብአዊ እርዳታ በምን ሁኔታ ላይ እንደሚገኝ ለመፈተሽ እንደሆነ ድርጅቶቹ በጋራ ያሰራጩት መግለጫ አመልክተዋል። የሁለቱ ድርጅቶች ኃላፊዎች በጋራ ባደረጉት በዚህ ጉብኝታቸው ያለውን አስቸጋሪ ሁኔታ ለማሻሻል ምን አይነት ተጨማሪ እርዳታዎች እንደሚያስፈልጉና በብርቱ መተጋገዝና መደጋገፍ እንደሚገባ ተመልክተዋል። በተፈጠረው ሁከት በሺዎቹ የሚቆጠሩ ነዋሪዎች በኃይል ከቤታቸው ተፈናቅለዋል። የእነዚህን ተፈናቃዮች የተለያዩ ሰብአዊ ፍላጎቶች ለማሟላት አስፈላጊውን ሥራ የሚያከናውን አንድ ከመንግስትና ከሰብአዊ እርዳታ አቅራቢ ድርጅቶች የተውጣጡ አባላትን የያዘ ኮሚቴ መቋቋሙን መግለጫው ያስረዳል። ኮሚቴው በከተማ ውስጥ ምግብ ለተፈናቃዮች የሚሰራጭባቸውን ጣቢያዎች እንደሚለይም ታውቋል። የዓለም ምግብ ድርጅት በኢትዮጵያ ኃላፊ ስቲቨን ኦማሞ ላለፉት ጥቂት ቀናት ከፍተኛ ችግር የተጋፈጡትን የጅግጅጋ ነዋሪዎች ለመርዳት ድርጅታቸው ያደረገውን ጥረት ጠቁመው መንግሥትና አጋሮቹ ባደረጉት ርብርብ በከተማይቱ መረጋጋት እየመጣ ነው ብለዋል። እንደ ጋራ መግለጫው በኢትዮጵያ የዩኒሴፍ ተወካይ ሜልሶፕ እናቶችንና ሕፃናትን ያጋጠማቸውን ከባድ ፈተና ለማቃለል ድርጅታቸው በጽኑ እንደሚሠራ ተናግረዋል። ሁከቱ ከመቀስቀሱ በፊት ዩኒሴፍ በክልሉ መለስተኛ የተመጣጠነ ምግብ እጥረት ላጋጠማቸው 132,000 ሕፃናት ለ110,000 ነፍሰ ጡሮች እንዲሁም ለሚያጠቡ እናቶች በተጨማሪም ከፍተኛ የተመጣጠነ ምግብ እጥረት ላጋጠማቸው 8500 ሕፃናት እርዳታ ይሰጥ እንደነበረ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በመጨረሻም የአማራ ብሔራዊ ክልላዊ መንግስትና የአማራ ዲሞክራሲያዊ ኃይሎች ንቅናቄ ድሃን ስምምነት ላይ መድረሳቸው ተገልጧል። በክልሉ መንግስትና በኢዲሃን መካከል ሁለተኛው ምዕራፍ ድርድር ውይይት ትናንት በአስመራ ከተማ ተካሂዷል። በውይይቱም ከንቅናቄው ከፍተኛ አመራሮች ጋር አንድ ቀን የፈጀ ውይይት ማድረጋቸውንና የአማራን ህዝብ ጥቅም እንዲሁም የአንድነት በሚጠናከርበት ጉዳይ ላይ ሰፊ ጊዜ ወስደው መምከራቸው ታውቋል። ለሰዓቱ ያለን የዜና ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ቅንብሮች አንዱን ከወዲሁ ለማስተዋወቅ ለማስተዋወቅ፣ ሰሎሞን፣ ጊዜ የለንም። ወደ ዕለቱ አብይ ርዕስ ነው የምናልፈው በኢትዮጵያ በተለያዩ አካባቢዎች ከዚህ ቀደም ታይቶ በማይታወቅ ጭካኔ በዜጎች ላይ በጅምላ እየተፈጸሙ ያሉትንና ለብዙዎች ህልፈት መንስኤ የሆኑ ጥቃቶች እንዲቆሙና ለዚህ መሰሉ ድርጊት ዘለቄታ ያለው መፍትሄ ለማምጣት በሚደረገው ጥረት የእምነት ቤቶችን ሚና አስመልክቶ ከተሰናዳ ፕሮግራም የተወሰደ ነበር። ለቀምሻ ልናሰማችሁ ያሰብ ነው ወደ ዕለቱ አብይ ርዕስ ሊሄድ ከ18 ቀናት በፊት የትግራይ ክልል መንግሥት ሳያውቀው መቀሌ ከተማ ገብተው የነበሩ 45 የጸረ ሽብር ፌዴራል ፖሊስ አባላት በዛሬ ዕለት ለቀው አዲስ አበባ ተመልሰዋል። እነዚህ አባላት መቀሌ ከተማ ከገቡ በኋላ አሉላ አባነጋ ኤርፖርት አካባቢ በሚገኝ የፌዴራል ፖሊስ ካምፕ እንዲቆዩ መደረጋቸው ታውቋል። የክልሉ የህዝብ ግንኙነት ቢሮ ኃላፊ አቶ ረዳኢ ሃለፎም አባላቱ ወደ ትግራይ የመጡበት አካሄድ ስህተት ነበረበት፣ አሁን ግን ከፌዴራል መንግስት ጋር በመነጋገር እንዲመለሱ ተደርጓል ብለዋል። ሙሉጌታ ጽባሃ ነው ከመቀሌ ዝርዝሩን ያደረሰን። ከሁለት ሳምንት በፊት አርባ አምስት የጸረ ሽብር የፌዴራል ፖሊስ አባላት ወደ መቀለ ከተማ እንዳይገቡና በአሉላባ ነጋ ኤርፖርት አካባቢ የሚገኝ የፌዴራል ፖሊስ ካምፕ እንዲገቡ መደረጉን በማህበራዊ ሚዲያ በተደጋጋሚ እየተገለጸ ነበር። እነዚህ የፌዴራል ፖሊስ አባላት እስከዛሬ ዛሬ አርብ በካምፕ ውስጥ እንደሰነበቱ ምንጮቻችን ገልጸዋል። የፌዴራል የጸረ ሽብር ኃይል ወደ ክልሎች ሲገቡ ከክልሉ መንግስትና የጸጥታ አካላት በመስማማት ነው የሚገቡት ወይም መንግስቱ መሰረት የፌዴሬሽንና የህዝብ ተወካዮች ምክር ቤት የሰብአዊ መብት ጥሰት አለ ብለው ሲወስኑ ወይም ደግሞ አስቸኳይ ጊዜ አዋጅ ሲታወጅ ነው የሚገቡት። ነገር ግን በትግራይ ክልል ከባድ የጸጥታ ችግር ባልተፈጠረበት ከክልል አቅም በላይ የጸጥታ ችግር አጋጥሞ የፌዴራል እርዳታ ሳይጠየቅ የቡድኑ ተልእኮ እስከሚጣራ ከካምፕ እንዳይወጡ ተከልክለው በጥበቃ ስር እንዲቆዩ መደረጉን ስማቸው ሊጠቀስ ያልፈለጉ የትግራይ የጸጥታ አመራሮች ተናግሯል። ከካምፕ እንዳይወጡ ተከልክለው ላለፉት 18 ቀናት እንዲቆዩ ተደርጓል። አንድ ቀን ለመኪና ነዳጅ ለመቅዳት ብለው ለመውጣት በሚሞክሩበት ጊዜም እንዳልተፈቀደላቸው ተነግሯቸው እንደተመለሱም ተነግሯል። በዚህም የትግራይ ክልል መንግስትና የክልሉ የጸጥታ አካላት ይህ ቡድን ወደ መጣበት እንዲመለስ በፈጠሩት ጫና ዛሬ አርብ ጠዋት መኪና ተከራይተው ከነሙሉ ትጥቃቸው ወደ አዲስ አበባ ተመልሷል። የትግራይ ክልል ህዝብ ግንኙነት ቢሮ ኃላፊ አቶ ረዳ አይሀለፎም በዚህ ጉዳይ ተጠይቀው እነዚህ የፌዴራል የጸረ ሽብር አባሎች ወደ ትግራይ ሲገቡ የአካሄድ ችግር ነበረባቸው። አሁን ግን የፌዴራል ፖሊስ ከክልሉ ጋር በውይይት ተስማምቶ ወደ መጡበት እንዲመለሱ ተደርጓል ብለዋል። ዝተወሰኑ መዓልታት ተወሰኑ ናይ ፌዴራል ፖሊስ ኣባላት ጸኒሖም እዮም ከኣት ከለዉ ናይ ኣጣታት ዋ ጸገም ነይሩ ወይ ንሕና እውነት ነው። የተወሰኑ የፌዴራል ፖሊስ አባላት ለተወሰኑ ቀናት እዚህ ቆይተዋል። ሲገቡ የገቡበት አካሄድ ችግር ነበረበት። እኛ ባልጠየቅንበትና በማናቅበት ሁኔታ ስለመጡ ለምን ምክንያት እንደመጡ ከፌዴራል መንግሥት ጋር መግባባት ስለነበረብን በቦታው እንዲቆዩ ተደርጓል። ከፌዴራል መንግሥት ጋር በመስማማታችን እዚህ መቆየታቸውም አስፈላጊ ስላልነበረ ወደ መጡበት እንዲመለሱ ተደርጓል ነው ያሉት። ይህ አጀንዳ በማህበራዊ ሚዲያዎች አጀንዳ በ ሆነበት ጊዜ ሚዲያዎች ስለ ጉዳይ ሲጠይቁ ተራ ወሬ ነው ብለው ነበር። አሁን ግን መረጃው ትክክል መሆኑን ገልጸዋል ብለን ጠይቀናቸዋል። አቶ ረዳይ እቲ ዝኮነን ኣብ ማሕበራዊ ሚዲያ ዝውረ ዝነበረን የሆነው ሀቅና በማህበራዊ ሚዲያ የሚናፈሰው መሰረተ ቢስ ሀሳብ ስለነበረም በሀቅና መሰረት ያለው መረጃ ስላልነበረ ነው። አንዱ ምክንያት ይህ ነው። ሁለተኛ ምክንያት ደግሞ መንግስት ሊሰራው የሚገባ ነገር ስለነበረ ነው። በዚያን ጊዜ መግለጽ ደግሞ አስፈላጊ ስላልነበረ ይህም ለሁሉ የማይጠቅም ለትግራይ ሕዝብና መንግስትም ጥቅም ስላልነበረው የሚጠቅምበት ጊዜ መጠበቅ ስለነበረብን ነው። በዚህ ምክንያት ነው ነው ያሉት። እንዲህ አይነት ተግባር የክልሉ መንግስት ከፌዴራል መንግስት አያጋጨውም ወይ ተብለው ተጠይቀው ስምምነት መሰረት ያደረገ ሂደት በመሆኑ የሚፈጥረው ችግር የለም ብለዋል ኃላፊውም በዚህ ጉዳይ አስመልክቶ የፌዴራል ፖሊስ አመራሮች ለማነጋገር ያደረግነው ሙከራ አልተሳካም። ሆኖም ግን የፌዴራል ፖሊስ ከሁለት ሳምንት በፊት በፌስቡክ ገጹ ያወጣው መግለጫ ሰላምና ጸጥታ ለማስከበር አባላቶቹ ወደ ተለያዩ ክልሎች እንደሚያሰማራ በመጥቀስ ወደ ትግራይም አባላቶቹ በመላክ ከክልሉ የጸጥታ አካላት ጋር አብሮ እየሰራ መሆኑ እንደገለጸ ይታወሳል። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም ወደ መጽሔት ትንታኔ ተሸጋግረናል። ባለፈው ሳምንት ቅዳሜ ነሐሴ 5 2010 ዓ ም በኦሮሚያ ክልል ምሥራቅ ወለጋ ዞን ሲቡ ስሬ ወረዳ ሁለት ኢትዮጵያውያን በአሰቃቂ ሁኔታ እንደተገደሉ የሟች ቤተሰብና የወረዳው አስተዳዳሪ ገልጸዋል። የወረዳው አስተዳዳሪ አቶ አበራ ያዴታ ግድያውን ለማጣራት ምርመራ እየተደረገ መሆኑንም ተናግረዋል። በሌላ ዜና ደግሞ በደቡብ ክልል ሻካ ዞን ቴፒ ከተማ በተፈጠረ ግጭት የሁለት ሰዎች ህይወት መጥፋቱንና ንብረት መውደሙን የከተማው ነዋሪዎችና ፖሊስ አስታውቋል። በሀገሪቱ የተለያዩ አካባቢዎች የተፈጠረው ሁኔታ አሳስቦኛል ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ለሀገር አንድነትና ለዜጎች ደህንነት ሕዝብና መንግስት በጽናት እንዲቆሙ ጥሪ አቅርባለች። የፌዴራል መንግስት በበኩሉ ለሰላምና ለሕግ የበላይነት መረጋገጥ ሁሉም በጋራ እንዲቆም ጠይቋል። በአሜሪካ ድምፅ የተጠናቀረውን ዘገባ ጽዮን ግርማ ይዛለች። ከሟቾቹ አንዱ የሆኑት አቶ ፍጹም ማሀሪ ወንድም አቶ ካህሳይ ረዳይ ለትግረኛ ዝግጅት ክፍል ባልደረባችን ገብረ ገብረ መድን ስለ ሁኔታው ሲያስረዱ ቅዳሜ ነሐሴ አምስት ሁለት ሺ አስር ዓመተ ምህረት በምስራቅ ወለጋ ዞን ሲቡሰሬ ወረዳ ወሌ ገልታ በተባለ አካባቢ አቶ ፍጹም ማሀሪና አቶ ሀፍቱ ሀገዞም የተባሉ ሁለት ግለሰቦች መገደላቸውን ነው። ግለሰቦቹ በደርግ ጊዜ ከሰሜን ኢትዮጵያ ትግራይ ወደ ኦሮሚያ ሄደው ከ33 ዓመታት በፊት የሰፈሩ እንደነበሩም ወንድማቸው ለአሜሪካ ድምጽ ተናግረዋል። አቶ ካህሳይ ረዳይ ስለ ሟቾቹ ሲናገሩ ሁለቱም ሟቾች የስድስት ልጆች አባት መሆናቸውን በአካባቢው ከመኖራቸው ብዛትም የአካባቢውን ቋንቋና ባህሉን አውቀው ኣብዚ ኦሮሚያ ክልል ዘለው ተጋሩ ተወለድቲ ቅድሚ ሕዚ ከምዚ ዓይነት ስለዝነበረ እዚህ ኦሮሚያ ውስጥ ያለን የትግራይ ተወላጆች ከአሁን በፊትም ተመሳሳይ ስጋት አጋጥሞን ነበር። ዘር ነክ ስለሆነ ደግሞ ትንሽ ስጋት ፈጥሮ ነበር። ውጡልን የሚሉ ያልተለመዱ ቃላት ይሰማሉ። በዚህ ምክንያት ታላቅ ወንድሜና አንድ ጎረቤታችን መኪና ተከራይተው ዕቃ ጭነው ወደ ትግራይ ለመሄድ ስለፈለጉ ዕቃዎቻችንን ጭነን ልንሄድ ነው ብለው ወረቀት አጽፈው እየተጓዙ እንዳሉ ከተማ ሲደርሱ መኪናይቱ ትፈተሻለች ብሎ ፖሊስ ወደ ጣቢያ ከወሰዳቸው በኋላ እዛ የነበሩ ሰዎች ሁለቱንም በድንጋይ ጨፍጭፈው ገደሏቸው። ሌላ ስሙን መግለጽ ያልፈለገ በአካባቢው ለ33 ዓመት እንደኖረ የሚናገረው ነዋሪ ሁለት አማራጮችን ያስቀምጣል። ያዋነ መንግስቱ ትግራይ ድርልከአል ኮይኑ ብሓፈሹ ተልዕለና ጽቡቅ እየ እኔ እንደምለው የሚቻለው ከሆነ የትግራይ መንግስት ከዚህ አካባቢ ቢያነሳን ይሻላል። ካልሆነ ደግሞ የኦሮሚያ ክልል መንግሥት ዋስትና ሰጥቶን እንደ ኢትዮጵያውያን ቢያኖረንና መፍትሄ ቢያበጅልን ይሻላል ነው ምለው። ድርጊቱ በተፈጸመበት ጭንጊ በተባለች አካባቢ በገበያ መካከል ግጭቱ ሲባባስ መመልከታቸውን የገለጹት አባገዳ በየነ አጋ ሲናገሩ ግጭቱ በምክንያት እንደተቀሰቀሰ እንደማያውቁ ገልጸው፣ ነገር ግን ረብሻው ማቾቹ ከሚኖሩበት አካባቢ ተጋግሎ ወደ ገበያው መካከል እንደደረሰ ተናግረዋል። መኪናው ዕቃ ጭኖ ነበር። ከላይ ተረብሾ እስከ እሁድ ገበያ ድረስ መጣ። ማን እንደሚወረውረው የማይታወቅ ድንጋይ ከግራ ከቀኝ ይወረወራል። እኔና ቄስ ወልደተንሳይ አብረን ነበርን። ነገሩን ለማብረድ መሃል ገብተን ድንጋይና ሳር ይዘን ተዉ ብለን ለመንን። ግን ነገሩ እየተባባሰ ሲመጣ ለነፍሳችን ሰግተን አካባቢውን ለቀን ሄድን። አባ ገዳ በየነ ግለሰቦቹን ማን እንደገደላቸው አለማየታቸውን ተናግረዋል። የወረዳው አስተዳዳሪ አቶ አበራ ያዴታ ስለ ሁኔታው ተጠይቀው ግለሰቦቹ ከሞቱ በኋላ መኪና ውስጥ ሆነው እንዳገኟቸው ገልጸው መገደላቸውን አረጋግጠዋል። ግድያውን ለማጣራት ምርመራ እየተደረገ መሆኑንም ተናግረዋል። ተጠርጣሪዎቹም እስካሁን አለመለየታቸውን ገልጸዋል። የተያዘ ሰው አለ። በዛ አካባቢ የነበሩት ሁለት ፖሊሶች ነበሩ። እናንተ ያላችሁ እንዴት ነው ይሄ ነገር የተፈጸመው ተብሎ የተያዙ አሉ። ድርጊት ፈጽመዋል ተብሎ ሳይሆን የተያዙት ፖሊስ እያለ እንዴት ነው ሊሞቱ የቻሉት በሚል ነው። ሌሎች ደግሞ ሁለት ሰዎች እዛ አካባቢ ነበሩ በሚል የተያዙ አሉ። ይገለዋል ተብሎ አይደለም እንግዲህ፣ ተፈርት የሆነ እዛ ወይ አይቶ ሊሆን ይችላል ወይ ደግሞ የገደለውን ሰው ማውጣት አለባቸው የሚል ሁኔታ ነው የተያዙት። አቶ አበራ ያዴታ በቦታው የደረሱት ድርጊቱ ከተፈጸመ በኋላ በመሆኑ ከግድያው በፊት ስለነበረው ዝርዝር ሁኔታ መናገር እንደማይችሉ ገልጸዋል። ሻራ ልቢሶት ነው የደረስኩት እዛ ደም ምናምን ነበረ፣ ግን ብዙ ደም ተዋል። እኔ እንግዲህ ቀብሩ ላይ ነበርኩኝ። እዛ ቦታ ደርሻ ያለው ሳሁን ያደረስ ነው ዘመዶች ከወረዳ እስከ ቤታቸው ዜናቸው ይርና እዛ ቦታ ላይ ነበርኩም። ሰዎቹ የኖሩት ከአስራ ዘጠኝ ሰባ ሰባት አመተ ምህረት ጀምሮ ነው። ዛሬ ወደ ሳምት መሆኑ ነው። እና ከአካባቢ ኅብረተሰብ ጋር ምንም ችግር እንዳልነበራቸው፣ ምንም ጥላቻ እንዳልነበራቸው ኢቨን እዚህ የተወለዱት ልጆችም ታይሆ በአንድ ትምህርት ቤት የሚማሩ ናቸው። የኦሮሚያ ቋንቋን እዚ ቦታ የሚናገሩም በአንዱ ቋንቋቸውን የማትለያቸው ናቸው። ወጣቶቹ እና ትላልቆቹም ቢሆን ከህብረተሰቡ ጋር በጣም ግንኙነት እንዳላቸው እና ከህብረተሰቡ ጋር ፍቅር እንዳላቸው ነው የምረዳው። ሲወራም የነበረው እንደዛ ነው። አሁን እየሰራን ያለ ነው አንደኛ ተጠርጣሪዎቹ ለህግ እንዲቀርቡ ከዞን ፖሊስ ጽህፈት ቤት እና ከወረዳም ከአስተዳደርም ከተለያዩ የፍትህ አካላትም የሆነ ኮሚቴ ተዋቅሮ ከህብረተሰቡ ጋር ምርመራውን እያካሄደ ነው ያለው። ከህብረተሰቡ ጋር ውይይት እየተደረገ ነው ያለው። የሆነ ግብረ ኃይልም ተቋቁሞ ምርመራውን በተጠናከረ ሁኔታ እያካሄደ ነው ያለው። ምክንያቱም የህግ በላይነት መከበር ስላለበት ዜጎች በስጋት መኖር ስለሌለባቸው እሱን እየሰራንበት ነው ያለ ነው። ጥቃቱንም ያደረሱ ሰዎች ብሄሩንም፣ የአካባቢውን ህብረተሰብ የሚወክሉ አይደሉም። የሟቾቹ ቤተሰቦች ደግሞ በስጋት መኖር እንደሌለባቸውና ከአካባቢ ህብረተሰብ ዘር በፊቱ በፍቅርና ተቻችሎ መኖር እንዳለባቸው እኛም እየሰራንበት ነው። እንደውም በቀብሩ ላይ እኛም ነበርንበት። አሁን ነገን ሄደን እንጠይቃቸዋለን ብለን እያሰምነው እና እኛም አንለያቸውም፣ ህብረተሰቡም አይለያቸውም። በገዛ በኩል የሚመጣ ችግር አለ ብዬ ምንም አላስብምን ህብረተሰቡ መካከል ፍቅር አለ። በሌላ በኩል በሸካ ዞን ቴፒ ከተማ ከፍተኛ የሆነ የብሔር ግጭት ተቀስቅሶ እንደነበርና በዚህም ሁለት ሰዎች መገደላቸውን የአካባቢው ነዋሪዎችና ፖሊስ ገልጾልናል። በተጨማሪም ሌሎች ሰዎች ቆስለዋል፣ ንብረት ወድመዋል ብለውናል። በአሁኑ ሰዓትም የፌዴራል መከላከያ ሰራዊት ወደ ስፍራው ገብቶ አካባቢው መረጋጋቱን ጠቁመዋል። በጅጅጋ ከተማ ያለው የጸጥታ ሁኔታ የተሻሻለ መሆኑን አሁንም ግን በሺዎች የሚቆጠሩ ሰዎች በቤተ ክርስቲያን ተጠልለው እንደሚገኙ ነዋሪዎች ተናግረዋል። ወደ ሌሎች ከተሞች የሚሰደዱ እንዳሉም አመልክተዋል። እስክንድር ፍሬው ዘግቦልናል። ከሁለት ሳምንታት በፊት በጅጅጋ የተከሰተው ብጥብጥ ጠባሳ አልሻረም። ቤት ንብረታቸውን ጥለው ራሳቸውን ለማዳን በቅዱስ ሚካኤል ቤተ ክርስቲያን ከተጠለሉት በሺዎች የሚቆጠሩ ነዋሪዎች የተወሰኑት አሁንም በዚያው እንደሚገኙ ነው የአሜሪካ ድምፅ ያነጋገራቸው የከተማዋ ነዋሪዎች የሚናገሩት። ከነዚህ ነዋሪዎች አንዷ የሆነችው ወጣት ይህን ነው ታብራራለች። ማንተኮ ቤት አለኝ ብለህ የምትገባው ቤት ውስጥ እቃ ሲኖርህ፣ ቤት ንብረትህ ሲኖርህ ነው የምትሄደው። ህዝቡ ግን ከቲቪ ከማንኪያ አቅም ከቢፌ ውስጥ የተወሰደበት ህዝብ ነው ያለው በጣም በጣም ብዙ ንብረት ማለት ነው ምንም የለውም። እዚህ ላይ ወደ ቤታቸው አለመመለሳቸው ብቻ አይደለም፣ በቤተ ክርስቲያን የቀሩም አሉ ብለሽኛል። እስከ ሀያ ሺ የሚሆኑ አሁን እዛው በቅዱስ ሚካኤል እንደተጠለሉ የሚገኙ አሉ። ለምን እነሱስ አልወጡም ወይ ወደ ሌላ ከተማም አልሄዱም ወደ ቤታቸውም አልሄዱም? ምንድን ነው አንቺ ስታይ ሁኔታው የምንችለው አንድ ሰው ባልና ሚስት ምናምን ሲሆን ነው። እዚህ ግን ልጆች ያሏቸው በጣም ደካማ እናቶች፣ አሮጊቶች፣ አባት እናት ያላቸው ሰዎች አሉ። እነሱን ትራንስፖርት ለማንቀሳቀስ ራሱ በጣም ከባድ ነው የሚሆነው መኪና ተኮናትረፍ ምናምን ነገር ካልሆነ እንደዚ የማድረግ ደግሞ ኢኮኖሚው ያለው ሰው በጣም ዝቅተኛ ነው። በጣም በበሽታም ምግብም በጣም እየተራበ ነው ህዝቡ ያለው ሚካኤል ያለው ህዝብ ከዚህ በፊት እርዳታ ከመምጣቱ በፊት ማለት ነው። እና ለማንቀሳቀስም ግዴታ የውጭክ ላይ የሆነ ነገር ያስፈልጋል ህዝቡ ሲሄድ የነበረው እዚህ ለስራ የመጡ ሰዎች ምናምን በቃ የሆነ አንድ ሻንጣ አንድ ብርድ ልብስ ይዞ መሄድ የሚችል ሰው በሲኖትራክ እየተጫነ ምናምን ነው ወደ ሀገር ሲጓዙ የነበሩት ያለፉትን ሳምንታት ማለት ነው። አሁን የቀረው ህዝብ ግን የዚሁ ሀገር ነዋሪ ዞሮ የሚገባበትን ቤት ባዶ ያደረገበት ህዝብ ነው የቀረው፣ ቤተክርስቲያን ውስጥ ያለው ህዝብ ማለት ነው። ስለዚህ መሄድ የሚችልበትም መንገድ አልተፈጠረለትም። እጃቸውም ላይ ብር ላይኖር ይችላል። ሆና ለዛ ይመስለኛል እርዳታ ብለሻል በቂ እርዳታ እየተሰጠ አደለም? በአንቺ እምነት፣ አሁን በከተማ ውስጥ ያሉ ቀይ መስቀል ሊሆን ይችላል፣ ፌዴራሉ አደጋ ስጋት ቅነሳ ስራ አመራር ኮሚሽን ወይም አደጋ መከላከል የሚባለው ማለት ነው እነዚህ እነዚህ እየሰጡ አደለም? በቂ እርዳታ፣ በቂ እርዳታ አለ። በተለይ ቤተክርስቲያን ውስጥ ያሉትን ህዝቦች ቀጥ አድርገው ይዘዋቸዋል ወስነ ሰዓራት በስነ ስርዓት ብርድ ልብስ፣ ታንሶላ ላይ የመድኃኒት አቅርቦት በደንብ አለ ቤተ ክርስቲያን ውስጥ ላለው ህዝብ ማለት ነው። ግን የተወሰነ ንብረት አለኝ ብሎ ቤት ውስጥ ለቀረው ህዝብ ማከፋፈሉ ላይ አሁንም ችግር አለ እላለሁኝ። ሰው በብሎክ ነው የተከፋፈለው። ኮሚቴ ተቋቁሞ ማለት ነው። ከእያንዳንዱ ቤተሰብ የቤተሰቡን አባል ቁጥር ተሰጥቶ ከየቤቱ ሰው ተወክሎ ነበረ። ስም እየጻፍን የሰጠ ነው። ግን የሚገርምህ ነገር ራሳቸው በአንተ ስም እርዳታውን እያወጡ፣ ተጽፎ በተሰጣቸው ልክ ነው እርዳታው የሚሰጣቸው። ያንን እያወጡ ለራሳቸው ጥቅም። የሚገርም ነገር አንድ ሀያ አምስት ኪሎ ሩዝ እስከ ሁለት መቶ ሀምሳ እስከ ሶስት መቶ ብር እየሸጡ ነበር። እያወጡ ማለት ነው። እነማን ናቸው የሚያደርጉት? ህዝቡ በቃ ከሞላ ጎደል ይሄን ያክል የተራበ ህዝብ በጣም የተራበ ህዝብ ቢኖርም ግን ያን ያክል አስጊ ሁኔታ ላይ የሌለ ህዝቦችም አሉ። ብዙ ስጋት የሌለባቸውም አሉ እያወጡ ይሸጡታል። እርዳታ ሲሰጣቸው የሚሸጡም አሉ ነው እያወጡ ይሸጡታል። የሚገርመው ነገር ማለት ነው ሀያ አምስት ኪሎ ሩዝ ሁለት መቶ ሀምሳ ብር ሲሸጥ በዓይኔ አይቻለሁኝ እኔ እዚሁ እኛው ቤት ጋር ማለት ነው። እና ስም እየወሰዱ በዛ ልክ ይወጣላቸዋል ግን እኛ ጋር እየደረሰ አይደለም ቤተክርስቲያን ያሉት ህዝብ ጋር በስነ ስርዓት እርዳታው እየተዳረሰ ነው ግን ከተማ ውስጥ ላለ ህዝብ በጣም በጥቂት ሰዎች እጅን ያለው እርዳታው እንጂ ለሁሉም ሰው እየተዳረሰ አይደለም ስለዚህ ቤተ ክርስቲያን ያሉትን ከማዳረስ አንጻር ጥሩ ስራ እየተሰራ ነው ግን ቤት አለኝ ብለው ወደ መኖሪያ ቤታቸው የተመለሱትን ከማዳረስ አንጻር ክፍተቶች አሉ ነው እያልሽኛለሽ ያ ግልጽ ነው አዎ ከተማው ግን ከጸጥታ ስጋት አንጻርስ እንዴት ትገመግሚዋለሽ አሁን የጸጥታ ችግር የጸጥታ ስጋት አለ ምን ይመስላል የጸጥታ ስጋት እንኳን የለም ማለት አሁን ባለው ሁኔታ ይሄ የኛ አካባቢ ቤተክርስቲያኑ አካባቢ ቅዱስ ሚካኤል ቤተክርስቲያን አካባቢ እንቅስቃሴ ብዙም የለም። ትናንትና ነው ባጃጆች እራሱ መንቀሳቀስ የጀመሩት። ቤተክርስቲያኑ ጋር አይጠቁም፣ በጣም እየተጠበቀ ነው ቤተክርስቲያናችን። ያለው ድባቡ እንዴት ነው? ብቻ ብዙ ኮንፈርተብል አይደለም። ህዝቡም በጣም ውስጡ ያው ጉዳት አለበት ምናምንና፣ አይምሮ ነጻ እየሆነለት አይደለም። ለስራም የተነቃቃ አይምሮ ያለው ህዝብ የለም እና ስጋት ላይ ነው። አሁንም ቢሆን ያው መጥተው ያጠፉናል ምናምን ባይሆንም እንዴት ነው ቄሶችብን፣ ቤታችንን ያቃጠሉብን ህዝባችንን ከጨረሰ ሰው ጋር እንዴት ማብረን የምንኖረው የሚለው ስጋት ህዝቡ ላይ በጣም አለ። ስለዚህ ከተማው ራሱ ወደ ነበረበት ሁኔታ፣ ወደ ተለመደው እንቅስቃሴ መመለስ የጀመረው ከሶስት ቀናት በፊት ነው ያልሽኝ? አዎ ከሶስት ቀን በፊት የተለያዩ ባንኮች ተጀምረዋል። በደንብ ደግሞ ከትናንትና ጀምሮ ባንኮች ተከፍተዋል። ገበያም ድረስ መስራት ነው። የአሜሪካ ድምጽ ያነጋገራቸው ሌላው ነዋሪ ግን እየተደረገ ያለው ድጋፍም በቂ አይደለም ባይ ናቸው። ምንም እርዳታ የለም ዝም ብሎ መጣ እርዳታው ምንም የደረሰ ነገር የለም። በጅጅጋና አካባቢው የተፈጠረው ብጥብጥ በሺዎች የሚቆጠሩ ሰዎች ወደ ሀረርና ሌሎች ከተሞች እንዲሰደዱ ምክንያት ሆኗል። በተለይ በመጀመሪያዎቹ ቀናት ወደ ስድስት ሺህ የሚሆኑ ሰዎች ወደ ሀረር ተሰደው እንደነበር በሀረሪ ክልል የሸንኮር ወረዳ አስተዳዳሪ አቶ አብዱራህማን አሰፋ ተናግረዋል። ከእነዚህ ስደተኞች አብዛኛዎቹ ከአንድና ሁለት ቀናት የሀረር ቆይታ በኋላ ወደ አዲስ አበባና ሌሎች አካባቢዎች መሄዳቸውንም ገልጸዋል። በዚህ ሰዓት ግን እንደዚህ አይነቱ ስደት በከፍተኛ ሁኔታ መቀነሱን አብራርተዋል። ራሳቸው ወደዛ መመለስ ፍላጎት ማሳየታቸው ሁለት የጅጅጋ መስመር ተዘግተው ነበረ። አሁን ባለኝ ኢንፎርሜሽን ከአንድ ከሁለት ከሶስት ቀን በፊት የተከፈተበት ሁኔታ ነው ማውቀው። ያው እዚህ ተጠልለው የነበሩት ለመመለስ ፍላጎት ማሳየታቸው ራሱ እዚ ያለው ነገር መረጋጋቱን የሚያሳይ ይመስለኛል። በርካታ ሰዎች የመጡት ፊ ከሚባል የመንገድ ስራ ላይ ተሰማርተው የሚሰሩ ነበሩ። ካላደሩም በቀኑ ምሳና አንዳንድ ነገሮች አድርጎላቸው ክልሉ ደግሞ መኪናዎች አዘጋጅቶ ወዲያውኑ ነው የተመለሱ። ከዛ ውጭ ያሉት ግን ወደ መጠለያው እየገቡ ላይቆዩ አሉ። በዚህ መሀልም ደግሞ ምጥ ይዟት ወልዳ አሁንም በእኛ ጣቢያ ውስጥ የምትገኝ ሴትም አለች ተሰደው ከመጡት ውስጥ ማለት ነው። ስለዚህ ከስድስት ሺዎቹ ግን አብዛኛዎቹ ወደ አዲስ አበባ ወይም ወደ ሌሎች የኢትዮጵያ አካባቢዎች ሄደዋል። አለው ተጨማሪ ሰው ይመጣል ብለን አናስብም። ለምን ያሉት ነገሮች መረጋጋት እያሳዩ ስላሉ። አንድ ግን የአካባቢው ወጣቶች እና የአካባቢውን ህብረሰብ ለማመሰገን እንፈልጋለሁ። ለምን ወገኖቻችን መጡ ብለው በራሳቸው ተነሳሽነት እኛ አንዳንድ ገዛ ከማድረግ በዘለለ ሁሉን ነገር አተናብረው ችግሮች ሳይፈጠሩ ይህን ነገር እንዲሳካ ላደረጉ ከሀረሪና ከሌሎችም አካባቢዎች የተለያዩ አቅርቦቶችን ያንቀሳቀሰው የኢትዮጵያ ቀይ መስቀል ተፈናቅለው በጅጅጋ ከተማ ለሚገኙ ዜጎች ድጋፎችን እያደረገ መሆኑን ቀደም ሲል ለአሜሪካ ድምጽ አስታውቋል። ከዚሁ ከእርዳታ ስራ አንጻር በኢትዮጵያ መንግስት በኩል እየተደረገ ያለውን እንቅስቃሴ በተመለከተ የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳን ለማነጋገር ጥረት እያደረግኩ ነው። በጅጅጋ ከተማ ከሁለት ሳምንታት በፊት በተከሰተው ብጥብጥ ንጹሐን ዜጎች መገደላቸው አብያ አብያተ ክርስቲያናት መቃጠላቸው እና በርካታ ንብረትን መውደሙ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በስቱዲዮ ሰዓታችን መሰረት ሦስት ሰዓት ከሰላሳ ሁለት ደቂቃ ነው። ለሰዓቱ ያሉን ዜናዎች ከአዲሱ አበበ እንስማ። ፈተናዎች ቢያጋጥሙንም በኢትዮጵያ የተጀመረው የለውጥ ሂደት ወደ ኋላ አይመለስም ሲሉ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አህመድ ሼዲ አስታወቁ። ሚኒስትሩ እንዳስታወቁት ለውጡ ፍጹም አይመለስም፣ ወደ ፊት ይቀጥላል። ለረጅም ጊዜ በታህታይ አድያቦ ወረዳ ሽራሮ ከተማ የነበረው መከላከያ ሰራዊት በመሐል አገር ያለ ጸጥታ ሁኔታን ለማረጋገጥ ዛሬ ከሽራሮ ከተማ መውጣቱን የታህታይ አድያቦ ወረዳ አስተዳዳሪ አቶ ሙሉ መብራቱ ገልጠዋል። የተሻለች አገር ለመፍጠር ቅድሚያ ለሰላማችንና ለሕግ የበላይነት መረጋገጥ በጋራ ዘብ ልንቆም ይገባል ሲል የኢትዮጵያ መንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት በሰጠው መግለጫ አሳሰበ። ከዚሁ ጋር በተያያዘ ለሀገር አንድነትና ለዜጎች ደህንነት ሕዝብና መንግሥት በጽናት ሊቆሙ ይገባል ስትል የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጥሪ አስተላለፈች። በኢትዮጵያ መገናኛ ብዙሃን ዘገባ መሠረት በኦነግ ስም ያለ ግንባሩ ዕውቅና ዝርፊያና ሕገ ወጥ ተግባራት እየተከናወኑ መሆናቸው ተረጋገጠ። ይህ ሕገ ወጥ ተግባር መረጋገጡን ያስታወቁት በወቅታዊ ጉዳዮች ዙሪያ በዛሬው እለት ጋዜጣዊ መግለጫ የሰጡት የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ ናቸው። እንዲህ አይነቱን ወንጀልና ስህተት እየፈጸሙ ያሉ አካላት ከዚህ ተግባራቸው እንዲታቀቡ ጥሪ አድርገዋል። ለሰዓቱ ያለን ዋና ዋና ዜና ይኸው ነበር። አዲሱ አበበ ለዜናዎቹ አመሰግናለሁ። ወደ ቀዳሚው የምሽቱ ቅንብር እናልፋለን። የጥያቄው መልስ በኢትዮጵያ በተለያዩ አካባቢዎች ከዚህ ቀደም ታይቶ በማይታወቅ ጭካኔ በዜጎች ላይ በጅምላ የሚፈጸሙ ጥቃቶች ብዙዎችን ለኅልፈትና ለከፋ አደጋ እየዳረጉ ነው። በርካታ አብያተ ክርስቲያናት ተቃጥለዋል። በግለሰቦችና በሕዝብ ንብረት ላይም ከፍተኛ ውድመትና ዝርፊያ ተፈጽሟል። አሁንም ድረስ ያላበቁት ጥቃቶች በአንጻሩም በብዙዎች ዘንድ ከፍተኛ ሐዘንና ቁጣ ቀስቅሰዋል። አንዳንዴም ዘውግ ለይተው ጭምር የሚቃጡት እነኚህ ዘግናኝ ጥቃቶች በአስቸኳይ ይቆሙ ዘንድ የእምነት ቤቶች ምን አይነት ሚና ሊጫወቱ ይችላሉ? የጥቃቶቹ ምንነት በወጉ እንዲጣራና ወንጀለኞቹም ለፍርድ እንዲቀርቡ የሚሉት ጥያቄዎችም ከየአቅጣጫው እየተሰሙ ነው። ለጥያቄው መልስ ፕሮግራማችን ጥቃቶቹ እንዲቆሙና ለዚህን መሰሉ ድርጊቶች ዘለቄታ ያለው መፍትሄ ለማምጣት በሚደረገው ጥረት የእምነት ቤቶችን ሚና አስመልክቶ ከአድማጮች ለደረሱን ጥያቄዎች ምላሽ እንዲሰጡን ሁለት የሃይማኖት አባቶችንና አንድ የማኅበረሰብ መሪ ጋብዘናል። ወደ ዝግጅቱ እንውሰዳችሁ። ሁላችሁንም እንግዶቻችንን በጣም አርገ እናመሰግናለን። የእስልምና ተቋም ቀዳሚ ሙፍቲ ሀጂ ኡመር ኢድሪስ፣ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚደንት ቄስ ዮናስ ሲገዙ፣ እንዲሁም ክቡር ዶክተር የሰላም አምባሳደር አባ ገዳ በየነ ሰንበቶ በጣም ነው የምናመሰግናችሁ የኢትዮ ሱማሌ ሀገረ ስብከትና የገዳማት የበላይ ኃላፊ ሊቀ ጳጳስ አቡነ ማትያስን ለማሳተፍ ስልኩ አልተባበረንም ለጊዜው ባገኘናቸው ጊዜ የውይይታችን አካል ይሆናሉ የምናስተናግደው እኔ ትዝታ በላቸው ና እኔም አሉላ ከበድ ነኝ እንደምናመሻቸው በድጋሚ እግዜር ይስጥልን በፕሮግራማችን ላይ በመገኘታችሁ የአድማጭ ጥያቄ እናስቀድማለን። አሉላ የመጀመሪያውን እስቲ ያሰማን። አመሰግናለሁ ትዝታ። ቀደም ብለን ባስተዋወቅነው መሰረት ከአድማጮች የደረሱን ጥያቄዎችም አስተያየት አከልም ጥያቄዎች አሉ። በኢሜይል እና በፌስቡክ የደረሱን እናስቀድማለን። ናስር ተሙጂ በሚል በእንግሊዝኛ ቃላት ነው ራሳቸውን ያስተዋወቁት ቀዳሚው አድማጫችን የሃይማኖት አባቶቻችን ሁሌም በአክብሮት እንሰማችኋለን እንዲህ ባለው ጊዜ ታዲያ ሁላችሁም ፊት ለፊት መጥታችሁ ይላሉ ህዝቡ መሀል ተገኝታችሁ ማለታቸው ይመስላል አደጋ ላይ ያለችውን አገር በመታደግ መርዳት አለባችሁ ሲሉ አስተያየት ያዘለ ጥያቄ አቅርበዋል መርዳት እንዳለባችሁ አምነን የጋበዝናችሁና በምን መልኩ የምትረዱ ይመስላችኋል ምናልባት ቀደም ብለሽ ባስተዋወቅ ሺው ቅደም ተከተል ዝታ የእስልምና ተቋማት ተቀዳሚ ሙፍቲ ሀጂ ዑመር እድሪስ እርስዎን እናስቀድም። እንደ ምንድን ነው ይሄ ሁኔታ እንዲሻሻል የምትወዱት ነው የአድማጫችን ጥያቄ። የሃይማኖት አባቶች ሰባታችን አንድ ላይ ተሰብስበን በአመራርም ላይ ላሉ ወንድሞቻችን ተላይስቶታች ሰላሙን ማስከበር እንዳለባቸው ችግር በመፈጠሩ በፊት መቆጣጠር መከታተል እንደሚገባቸው ደግሞ ችግርም የተፈጠረም ደ በጣም ተመጉላቱ ሰውም ተመፈናቀሉ በፊት ችግሩ ተመሳቱ በፊት የማስወደጃ ንገዛ እንዲፈጥሩ እና እንዲቀይሱ እንዳስወግዙ የህዝብን መብት እንዳስከብሩበት ጥሪያችን አስተላልፈናል። ህዝብንም ደግሞ ወላጆችንም፣ አስተማሪዎችን፣ ተማሪዎችን፣ ወጣቶችን አዛውንቶች፣ ልማቶችን፣ በአጠቃላይ ሰፊውን ህዝብ ለበላይ መታዘዝ እንዳለባቸው የበላይ ማክበሩ እንዳለባቸው የሃይማኖታዊ ግዴታ ነው። ሃይማኖታዊ መለክቱ ነው። ያስተላለፍ ነው። የበላዎች ለበታቻቸው ማዘን እንዳለባቸው እያንዳንዱ ሰው ራሱ ዘብ ሆኖ አንድነቱን ማስከበር ሰላሙን ማጠንከር እንዳለበት መተዛዘን፣ መከባበር፣ መጠያየቅ፣ ሀሳብ መለዋወጥ እንዳለባቸው በሙሉ ለኢትዮጵያ ህዝብ ምክር አስተላልፈናል። በተፈናቀሉትና ችግር በተፈጠረ በሞቱትም ደግሞ ሀዘናችን ይገልጠናል። ለተፈናቀሉትም ደግሞ ጊዜ እርዳታ እንዲረዳቸው ሰው እንዲሳተፍ የእርዳታ ክፍሎችንም ደግሞ እንደዚሁ አወያይተናል።

ወደ ውይይት ሀሳብ ወደ መለዋወጥ ና ወደ አንድነቱ ወደ ሰላም ሁሉም መመረስ እንዳለበት ና መሰማማት መከባበር እንዳለበት ሃይማኖት የሆነ ምክራችን አስተላልፈናል። ህዝቡ ከተቀበለ ና ተግባር ላይ ተባለው ሀገሪቱ ሰላም ያተጠናከር አንድነቱ የበረታ ይሆናል ብለን ታስታለን። እሺ፣ እናመሰግናለን ሀጂ ኡመር እንግዲህ በጣም ጠቃሚ የሆኑ ለምእመናኑ ሊደርሱ የሚችሉ ጥሩ ምክሮችን እርሶ አንስተዋል። እንደው በሌላ በኩል አባ ገዳ በየነ ሰንበቱ፣ ይሄ የምናነሳው ነገር አሳሳቢ ነው ብሎ ይገምታሉ? አሁን ሀጂ ኡመር ካነሱትም አንጻር የእርሶ አስተያየት ምንድን ነው በዚህ በየቦታው በሚካሄደው ግጭት ላይ? አዎ እኔ እንደማቀው በኦሮሞ ገዳ ስርአት በእውነቱ እኛ ስንቀበልም በከፍተኛ ጥንቃቄ ነው ይሄም ዝም ብሎ አይደለም አባገዳ የሚባለው በስነ ስርዓቱ ህዝቡን ለማስተዳደር እና እንኳን የሰው ልጅ ቀርቶ የዱር አራዊትም በስነ ስርዓት እንድታይ ነው መገደል የለበትም ስለዚህ እግዚአብሔር የገነባው እግዚአብሔር ያፈርሳል እንጂ የሰው ልጅ አያፈርስም ይሄ ትልቅ ኃጢአት ነው። እንደ ገዳ ሥርዓትም ሰው ልጅ መሞት የለበትም ነው። ከሞተ ራሱ ከገደለም በጣም አስጠያፊ ነው፣ በእግዚአብሔር ዘንድም ያስጠይቃል። ይሄ ምንድነው እያሳሳቢ የሆነብን ምክንያት ስረ መሰረቱ የኢትዮጵያዊ ክብር ነው። በአሁኑ ጊዜ ትንሽ የራቀን። ትናንትና እንዴ ነው ክብራችን ሲጠበቅ የነበረው? ትልቅ ሰው ይከበራል፣ ትንሽ እንደ ትንሽ እንደቱ ይከበራል። አስተዳደጋችን በእውነት ትንሽ የተለየ ይመስለኛል። ስለዚህ ልጅ በአባት ስር በእናት ስር ነው ማደግ አለበት። በጎረቤት ስር ነው በአገር ስር ነው በአገር ሽማግሌ ስር ነው ማደግ አለበት። ይሄ ደግሞ ኢትዮጵያዊነታችን ነው የሚገልጸው። እቺ ሀገር የአንድ ሰው ሳይሆን ብዙሃን አያት ቅድመ አያታችን ለእኛ አስረክበዋል። የውጭ ወራሪ አይደለም እኛ ላይ የመጣው እርስ በርስ ነው። ቀኝ እጁ ግራ እጁን እየመጣ በጣም አስቸጋሪ ነው ይህ ነገር። የውጭ ወራሪውን አባቶቻችን እየመለሱ ለዚህን አገር ለእኛ ቆዩልን። እኛ ደግሞ ልጆቻችን ከኛ ተቀብለው ይቺን ሀገር ለትውልድ ያሳልፋሉ። ነገር ግን እኔ የማየው ይሄ በየቦታው በጎሳ እና በብሔር የሚቀሰቀሰው ነገር ከየት ነው የመጣ ስሉ ወጣቶቻችንም በአንዳንድ ነገር እየነካኩ ውሱ እየሄዱ ምንም ብድብ ላተርፉ በሃይማኖት በአንዳንድ ነገር እየገቡ ህዝቦችንን ድብ ሰላም የሚነሱ አሉ። ይሄን ደግሞ በመንግስት ብቻ ሳይሆን ሁላችንም ድርሻ አለን። ለዚህ ሀገር መጠበቅ አለበት። ልጆቻንም ማስተማር አለበት። ሀቅ ነው መናገር አለበት። ህዝቡ ይሰማል። ልጆቻችን ይሰማሉ። ሀቅ የምናገረው ማን ምል፣ ሁላችንም ራሳችን መጠየቅ አለበት። በሀቅ መናገር የተናገሩትን ስራ ላይ ማዋል ባለፈው ጊዜ ወጣቶቻችን በሀይል ስነቱ በቴሌቪዥንና በአንዳንድ ቦታ እረፉ ስንል ጸጥ ነው ያልኩት። ሀቅ ነው የምፈልገው። በየብሄድ ሰውን አያስፈልግም። ትናንትና ሌባው እየሄደ ዛሬ ህዝብ ሰው ብለው ይሰማኝ ይሆን አይሰማኝም። እራሳችን ንጹህ መሆን አለበት። አባገዳ በኩልም ንጹህ መሆን አለበት። በሃይማኖት አባትም ንጹህ መሆን አለበት። የሀገር ሽማግሌም ንጹህ መሆን አለበት። መከበር አለበት። ራሱን ያስከበረ ሰው ሙን ያስከብራል። የምትናገረውን ስራ ላይ መዋል አለብን ነው ብለው ሰፋ ያለውን ቀሪ ውይይት በነገው ምሽት እንድትከታተሉ እንጋብዛለን። አሁን ወደ ቀጣይ ቅንብር እንለፍ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የበጎ አድራጎትና ሲቪክ ማኅበራት አዋጅ ለሥራቸው እንቅፋት ሆኖ መቆየቱን የገለጹ የሰብአዊ መብት ድርጅቶች ተወካዮች አዋጁን ለማሻሻል በተያዘው ጥረት ላይ ተስፋቸውን ጥለዋል። በሀገሪቱ እየታዩ ያሉ ለውጦችም ሥራቸውን የሚያግዙ መሆናቸውን ነው የተናገሩት። በሰብአዊ መብት ላይ የሚሠሩ አምስት ድርጅቶች የኢትዮጵያ የመብት ድርጅቶችም ኅብረት የተሰኘውን የጋራ ስብስብ ዛሬ ይፋ አድርገዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። መንግስትን ጨምሮ በተለያዩ አካላት የሚፈጸሙ የሰብዓዊ መብት ጥሰቶችን ማጥናት መመርመርና ማጋለጥ በኢትዮጵያ የሚመረጥ ስራ ሆኖ አያውቅም እያወቁ የገቡበት ያለማቋረጥም ሲሰሩት የቆዩ ድርጅቶች ግን አልጠፉም ከእነዚህ ድርጅቶች ዋነኛው የሆነው የሰብዓዊ መብቶች ጉባኤ ሰመጉ እንደሚለው ፈተናዎቹ ግን ቀላል አልነበሩም ከፕሮፌሰር መስፍን ወልደማርያም እስካሁኖቹ ወጣት አመራሮች በቅብብል ቀጥለውም ነው ሰመጉ ዛሬም ስራ ላይ የሚገኘው አቶ ቢንያም አባተ የሰብአዊ መብቶች ጉባኤ ሰመጉ ተጠባባቂ ዳይሬክተር ናቸው። ባለፉት 26 ዓመታት ኢላማ ስንሆን የቆየ ነው በጸጥታ ኃይሎችና ና በሌሎችም የመንግስት አካላት ይፈጸሙ የነበሩ የሰብአዊ መብት ጥሰቶችን በማጋለጣችን ነው ይላሉ። ዛሬ ሁኔታው መቀየሩን መንግስት ራሱም ስለሚፈጸሙ የሰብአዊ መብት ጥሰቶች መናገር መጀመሩንም ያስረዳሉ። በቅርቡ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የምናስቃየው እኛን ነን፣ የአሸባሪ ድርጊት የምንፈጽመው እኛን ነን የሚለው ንግግር እጅግ በጣም ትልቅ እና የለውጥንም የሚያመለክት ነው። ስለዚህ መንግስት ያለበትን ኃላፊነት ወይም ሲያጠፋ የነበረውን የሚያምን ቃል መስጠታቸው ሰመጉ እነዛን ሁሉ አመታት በከፍተኛ ጫና ውስጥ በህገወጥ እስር፣ በድብደባ ጣና ውስጥ ሲሰራ ያሳለፈበትን ዘመናት በሙሉ የሚክስ ባይሆንም የሚክስ ባይሆንም ቢያንስ ግን በመንግስት ደረጃ ኃላፊነት ሊወሰድ እንደሚችል ምልክት በማሳየቱ እፎይታን የሚሰጥ ነው። ነገር ግን አሁንም ከመልካም ንግግር ባሻገር ተጨባጭ የሆኑ ለውጦች በፍጥነት ያስፈልጋሉ። አፋኝ የሚባሉ ሕጎች በእርግጥ የመሻሻል ሂደት ላይ ናቸው። ግልጽና አሳታፊ በሆነ የሲቪል ሶሳይቲውን ሕመም ችግር የሚያውቁ አካላት ሁሉ በተሳተፉበት በጎ አድራጎት ማህበራት ሁሉ በቀጥታ ተሳታፊ በሆኑበት በአስቸኳይ እንደሚሻሻል እንጠብቃለን። እንዲህ አይነቱን ተጨባጭና ለወደፊት ሊያሰር የሚችል ለውጥ ያመጣል ብለን ስለምናምን በመልከም እናየው ነው። በዚህ መንገድ ለአመታት ሲንቀሳቀስ የቆየው ሰመጉና ሌሎች አራት ድርጅቶች የኢትዮጵያ የመብት ድርጅቶች ህብረት የተባለ የጋራ ህብረት መስርተዋል። የሰብአዊ መብቶች ጉባኤ ሰመጉ፣ ቪዥን ኢትዮጵያ፣ አድቮኬትስ ኢትዮጵያና የመሳሰሉት የህብረቱ መስራቾች ናቸው። ጥቂት ሆነው በየፊናቸው የተንቀሳቀሱ ተመሳሳይ ችግሮችንም ሲጋፈጡ የነበሩ የሰብአዊ መብት ድርጅቶች ከታህሳስ 2008 ዓ ም ጀምሮ ሲያደርጉት የነበረው ምክክርም ነው አሁን ለፍሬ የበቃው። ከ1997ቱ ምርጫ በኋላ የወጣው የበጎ አድራጎትና ሲቪክ ማህበራት አዋጅ በተለይ በሰብአዊ መብት ላይ የሚሰሩ ድርጅቶችን በእጅጉ አዳክሟል። ይህ በገሃድ የታየ እውነት የበርካታ ተንታኞችም ግምገማ ነው። አዋጁ ለሰባዊ መብት ጥሰት መባባስም ምክንያት ሆኗል ይላሉ ይፋ የተደረገው ህብረት ዋና ዳይሬክተር አቶ መሱድ ገበየው። ይህ ህግ ከወጣ በኋላ በመብት ላይ የሚሰሩ የነበሩ ድርጅቶች አንደኛ ማንዴታቸውን ቀይረው ወደ ሬዚደንት ወደ ዴቨሎፕመንት እንዲቀይሩ ተደረገ። በሁለተኛ ደረጃ ደግሞ ያሉትም እንኳ ያላቸው ለምሳሌ ሰመጉ ከሰባት ሚሊዮን ብር በላይ ፍሪዝ ተደርጎበታል አካውንቱ ላይ የነበረ ቀድሞ ያገኘውን ሪሶርስ ስለዚህ መብት ላይ የሚሰሩ ድርጅቶችን የማዳከም ስራ እንደተሰራ ይሰማናል። በዛ ደረጃ በጣም ተበታትነናል፣ ደቀዋል መብት ላይ የሚሰሩ ድርጅቶች አሁን አሉ አይባልም። ደለ ስሙ አንድ ሰው ሁለት ሰው እየተወከሉ በየመድረኩ አንዳንድ ንግግር የሚያደርጉ ካልሆኑ በስተቀረ በፕሮግራም ደረጃ በአክቲቪቲ ደረጃ በጣም እየተዳከሙ ናቸው። ስለዚህ አንደኛ ለዚህ ለመዳከም ምክንያት ሆኗል። የሰብአዊ መብት ጥሰቶችም እንደዚሁ በዛው ልክ እየጨመሩ እንዲመጡ አስተዋጽኦ አድርጓል። ይሄ ለምንድን ነው ከሆነ የምለው መብት ላይ የሚሰሩ ድርጅቶች በዋናነት ስለ ሰብአዊ መብት ትምህርት ይሰጣሉ። እየመረመሩ ሪፖርቶችን ለሚመለከታቸው አካላትና ለህዝቡ ይፋ ያደርጋሉ። ስለዚህ ይሄ ስራቸው በጣም መሰረታዊ በሆነ መልኩ ተዳክሟል። ስለዚህ ይሄ መዳከሙ ደግሞ በፖለቲካው ደግሞ አሁን ይሄ ብሔር ተኮር የሆነ በዛ ደረጃ ኤትኒክ ፌዴራሊዝሙ ላይ የሚንተቹ ነገሮች አሉ። በዛ በዛ ደረጃ መስማማት እንዳንችል፣ እንድንበጣጠስ፣ እንድንከፋፈል ሆኗል። ሰብአዊነትን ብቻ መሰረት ያደረገ የአድቮኬሲ ስራ አልተሰራም። በተለይ ይሄ ስለ መብት መሟገት ወይም አድቮኬሲ ስራ የምንለው የሚመለከተው ሰብአዊ መብት ላይና ዲሞክራሲ ላይ የሚሰሩ ድርጅቶች ነው። እነዚህ ድርጅቶች ግን በመሰረታዊነት ስራቸው መስራት እንዳይችሉ በዚህ አሳሪ በሆነ ሲቪክ ማህበራት አዋጅ ምክንያት ተዳክመዋል። ስለዚህ እነዚህ እነዚህ ነገሮች ተዳምረው ነው ዛሬ አሁን ለደረስንበት የሰብአዊ መብት ጥሰቶች እዚህ ደረጃ መድረስ ብዬ የማምነው በግሌ። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በአገሪቱ እየታየ ያለው ለውጥ አሳሪውን የበጎ አድራጎትና ሲቪክ ማህበራት አዋጅም እንደሚያሻሽል ድርጅቶቹ ተስፋ አድርገዋል። መንግስት በበኩሉም ይህንንና አሳሪ ናቸው የተባሉ ሌሎች አዋጆችን ለማሻሻል እንቅስቃሴ እያደረገ ይገኛል። ይህንኑ ያስታወሱት የኢትዮጵያ የመብት ድርጅቶች ኅብረት የቦርድ አባልና የአድቮኬትስ ኢትዮጵያ የቦርድ ሰብሳቢ የሕግ ባለሙያው ጂማ ዲልቦ ውጤቱን እየጠበቁ እንደሆነ አብራርተዋል። እውነት ለመናገር ትልቅ ተስፋ ነው እያየን ያለ ነው። መንግስት በግልጽ ለሰብአዊና ዴሞክራሲያዊ መብት በአጠቃላይ የፖለቲካ ምህዳሩ ላይ ተጽዕኖ የፈጠሩ ህጎችን ለማሻሻል እንቅስቃሴ ጀምሯል። የበጎ አድራጎቶችን ማህበራት አዋጅም እንግዲህ ለረጅም ጊዜ ትራክ ሲደረግ ነበረ ማለት። በስራ ላይ ምን ተጽዕኖዎችን አሳይተዋል፣ በሰብአዊ መብት፣ በዴሞክራሲያዊ መብቶች ዙሪያ፣ በፖለቲካ እንቅስቃሴ ዙሪያ ምን ተጽዕኖ ፈጥረዋል የሚለው ረጅም ግምገማ ተደርጓልና አሁን መንግስትም ያንን በማመን ህጎቹ እንዲሻሻሉ በሀገር አቀፍ ደረጃ የተዋቀረ ግብረ ኃይል አለ። ያ ግብረ ኃይል ምን ምን ችግሮች ህጉ ላይ እንዳሉ ክፍተቶችን ለይቷል። እነዛን ክፍተቶች መሰረት በማድረግ ህጉን ለማሻሻል ቲንክ በፊታችን ቅዳሜም ተመሳሳይ ስብሰባ ይደረጋል፣ ክፍተቶቹ ላይ ማለት ነው። ከዛ ወደ ድራፍቲንግ ፕሮሰስ እንደሚገባ ወይም ደግሞ ህጉን የማሻሻል ና የማርቀቅ ስራዎች እንደሚሰሩ በተስፋ እየተጠባበቅ ያለ ነው። መልካም ነገር ይሆናል ብለን ነው ሙሉ በሙሉ እንዲቀየር ነው የምትጠብቁት ወይስ ይሻሻላል? ነው ለምሳሌ አስር ከመቶ የሚሉት ምን ምን ናቸው? እንዲቀየር እንደው አጠር አድርገው ይንገሩኝ። እዛ ህግ ላይ እንዲሻሻሉ የምጠብቋቸው ነገሮች ይሄ ይሄ ይወጣል። እዚህ ጋር የግሌን ሀሳብ ምናገር ይሻለኛል፣ ድርጅቱን ሳልወክል ማለት ነው። እኔ በግሌን ማምነው ሁሉም እንዲሻሻል አይደለም፣ ግን ሰብአዊ መብት ድርጅቶች እና ለሌሎች በአጠቃላይ በዚህ በሲቪል ሶሳይቲስ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ወይም ደግሞ የበጎ አድራጎት ድርጅቶችና ማህበራት የሚባሉት በነጻነት መንቀሳቀስ እንዲችሉ የሚያደርጓቸውን ምህዳር ነው ምንፈልገው። ስለዚህ መሻሻል ያለባቸው ነገሮች ቦትልኔክ የሆኑ ወይም ደግሞ ድርጅቶቹ እንዳይሰሩ የከለከሏቸው አንዱ ቅድምም ጠቅሼአለሁኝ፣ 19ጠና የተባለ ወይም ደግሞ በሰብአዊ መብት እና በዲሞክራሲያዊ መብት ላይ ለመንቀሳቀስ ከውጭ ገንዘብ ማምጣት አይቻልም የሚባለው ትክክል አይደለም። ዓለም አቀፍ ህግ ወይም ደግሞ የሂውማን ራይትን ዩኒቨርሳሊቲ የሚቃወም ስለሆነ ማለት ነው የሰብአዊ መብትን ዓለም አቀፋዊነት ይቃረናል። ምክንያቱም ሰብአዊ መብት ዓለም አቀፋዊ ከሆነ ከየትም ቢሆን ገንዘብም አምጥተ እንድትሰራ ሊፈቀድልህ ይገባል። በእርግጥ በግሌ አሁንም የማምነው በውጭ ገንዘብ ላይ ዲፐንደንት መሆን አለብን ብዬ አላምንም፣ ግን ወደዛ ራሳችን ወደምንችልበት ደረጃ እንደምንደርስ አምናለሁ። ነገር ግን አሁን ባለንበት ሁኔታ ደግሞ አስፈላጊ የሆኑ የምናገኛቸው ሪሶርሶች ሁሉ ተጠቅመን መንግስትን ተገቢ በሆነ መንገድ ቻሌንጅ ማድረግ ያስፈልጋል የሚል እምነት አለኝ። በሰብአዊ መብት ድርጅቶችና በሌሎችም ተቋማት አሳሪ በሚል የሚገለጹ አዋጆችን እንደሚያሻሽል የሚጠበቀው የኢትዮጵያ መንግስት በሳምንቱ መጨረሻ ከሚመለከታቸው አካላት ጋር ይወያያል የፌዴራል ጠቅላይ አቃቤ ህግ በጠራው በዚህ የውይይት መድረክ ላይ የሰብአዊ መብት ተቋማት የተለያዩ የመንግስት መስሪያ ቤቶች ተወካዮች የመገናኛ ብዙሀን ባለሙያዎችና ሌሎችም እንደሚገኙ ታውቋል ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ሲል በዜናችን ለገለጽ ነው። በኢትዮጵያ መገናኛ ብዙሀን ዘገባ መሰረት በኦነግ ስም ያለ ግንባሩ እውቅና ዝርፊያና ህገወጥ ተግባራት እየተከናወኑ መሆናቸውን ያረጋገጡት አቶ ለማ መገርሳ፣ የኦሮሚያ ክልል ርዕሰ መስተዳድር የሰጡትን መግለጫ ተንተርሶ ዘጋቢያችን ሙክታር ጀማል ተከታዩን አቀናብሮ ልኳል። በኢትዮጵያ መንግስትና በአቶ ዳውድ ኢብሳ የሚመራው የኦነግ ቡድን መካከል ባለፈው አስመራ ኤርትራ ሲደረግ የነበረ ድርድር ውጤታማ ሆኖ መጠናቀቁን ሲገልጽ የነበረው መንግስትም ሆነ ሁለቱ አካላት እስካሁን በድርድሩና ውይይቱ መካከል ጥሩ እንድምታ እንደነበረ ሲነገርም ቆይቷል። ድርድሩና ውይይቱን ተከትሎ በኦነግ ቃል አቀባይ በአቶ ቶሌራ አደባ የሚመራ ቡድን ወደ አዲስ አበባ ገብቶ ከመንግስት ጋር እየተነጋገረና ስራዎችን እየከወነ መሆኑን ሲነገር ቆይቷል። ባለፉት ሁለት ሶስት ቀን ግን በተለያዩ የኦሮሚያ ከተሞች ውስጥ እየታየ የመጣው የታጣቂና የጦር ኃይል ምንነቱ አልገባንም የሚል ነው። ዛሬ የኦሮሚያ ብሔራዊ ክልላዊ መንግስት የሰጠው መግለጫ የሚያሳየው የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ እንደተናገሩት ከኦነግ ጋር በጣም አመርቂና ውጤታማ ውይይቶች ቢደረጉም ውይይቶቻችን የተለያዩ ደረጃዎች እንደነበራቸው የፖለቲካ ዘርፉ ወደ ሀገር ገብቶ ውይይት ማድረግ እንደሚችል፣ ነገር ግን ጦሩ ወደ ከተማ ገብቶ ሕዝብ ማወያየትና እንቅስቃሴ ማድረግ እንዳለበት ላይ አልተነጋገርንም ነበር ብለዋል። gama biraatiinis akkasuma sana jala haguuggatanii daba adda addaa godhuudhaaf wantoonni warri yaadaa jiran humni adda addaa hin jiru. Kun yeroo gabaabaa keessatti dafee adda bahuu danda'u turre jira. hinnanan bamakkatan bayya akkabaabiyu iyya taayyee yaallaa'u xoor yoo naga alama hoonuun ka'an maraaruu gaamta nagaagiran tamaamnanaal bilawaal አቶ ለማ መገርሳ ሰሞኑን እንቅስቃሴ እያደረገ ያለው ጦርን በተመለከተ ይህን ከለላ በማድረግ የተለያዩ ሴራዎችን እና ደባዎችን መስራት የሚፈልጉ አካላቶችም አሉ ብለዋል። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ረክኖኒ ኦሮሚያ ኬሰት መድዕለታ ጅረን ኢላሉ በተለይ ማንነታቸው አልታወቁም የኦነግም ግም አደሉም ያሏቸውን አካላት ህዝብ እያወያዩ መሆኑን መሳሪያ እንገዛለንና ሌሎች እንቅስቃሴዎችም እየተሰሙና እየታዩ መሆኑንም አቶ ለማ ተናግረዋል። እነዚህ የሚታዩ ችግሮችንም መንግስት ፈር ማስያዝና ወደ ህግ የመመለስ ግዴታም አለበት ነው የሚሉት አቶ ለማ ኡመን ኬንያስ ከነበሩ ቀባ ወሪ ከነጎደኒስ ከነበሩ ደንደውቱ ረጅራታ ሰናፍ ይህን ጉዳይ ለማጣራት በአዲስ አበባ የሚገኙ በአቶ ዳውድ ኢብሳ የሚመራው የኦነግ ቃል አቀባይ አቶ ቶሌራ አደባን ላነጋግራቸው ሞክሬያለሁ። አቶ ቶሌራ ከላይ ዋና አመራር ብቻ መግለጽ የሚችል መሆኑን ነግረውኝ ስለ ጉዳዩ ማጣሪያ እንደሚያደርጉም ነግረውኛል። በሌላ ተያያዥ ዜና በኢትዮጵያ ደቡብ ክልል እየታየ ያለው የጸጥታ መደፍረስ እና አንዳንድ ችግሮችን በተመለከተ የደኢህዴን ሊቀመንበር ወይዘሮ ሙፈሪያት ካሚል መግለጫ ሰጥተዋል። ፋና ብሮድካስቲንግ ኮርፖሬት ያሰራጨው መግለጫ እንደሚያትተው ደህደን ኢህአዴግ በክልሉ ሰላም ለማደፍረስ የሚንቀሳቀሱና አጥፊዎችን በመለየት የህግ የበላይነት እንደሚያከብር ማስታወቃቸውንም ገልጿል። የደህዴን ማዕከላዊ ኮሚቴ ባደረገው ውይይት ቀደም ሲል በማዕከላዊ ኮሚቴ አባላት መካከል የታየውን ክፍተት ለመቅረፍ ሰፊ ውይይት ማድረጉንና አቅጣጫ ማስቀመጡንም ወይዘሮ ሙፍሪያት ገልጸዋል። መግለጫው እንደሚያሳየው ማዕከላዊ ኮሚቴው ከምንም በላይ የክልሉን ህዝብ ሰላም እና ደህንነት ማረጋገጥ ተቀዳሚ ተግባሩ በማድረግ ከህብረተሰቡ ጋር ውይይት እያደረገ መሆኑንም አሳውቋል። የክልሉ ህብረተሰብ የመልማትና የማደግ ፍላጎት ያለው ቢሆንም የክልሉን ሰላም ማደፍረስ የሚፈልጉ አንዳንድ አካሎች በአንዳንድ አካባቢዎች ችግር እየፈጠሩ መሆኑንም የወይዘሮ ሙፍሪያት መግለጫ ያሳያል። ችግሮቹን ለመቅረፍና የህግ የበላይነትን ለማረጋገጥም ሰፊ ስራ እየተከናወነ መሆኑንም መግለጫው አስቀምጧል። በደቡብ ክልል እየተነሳ ያለው ሰፊ የህብረተሰቡ ጥያቄን በተመለከተ ጥናት የሚፈልግና የማዕከላዊ ኮሚቴው በጥናት የተደገፈ ምላሽ እንዲሰጥ የማዕከላዊ ኮሚቴው አቅጣጫ ማስቀመጡንና የመሰረተ ልማቶችን ማሟላትን በተመለከተ በየደረጃቸው በቀበሌ፣ ወረዳ፣ ዞን፣ ክልል እና በፌዴራል የሚመለሱ በውይይት የተለዩ መሆኑንም ጠቁሟል። አፋጣኝ ምላሽ ለሚፈልጉም አፋጣኝ መልስ በመስጠት ለውጥ ይመጣል ተብሎ እንደሚጠበቅም መግለጫው አስቀምጧል። ማዕከላዊ ኮሚቴው በወጣቱ ተጠቃሚነት ዙሪያ ሰፊ ውይይት እንደተካሄደ የገለጹት ሊቀመንበሯ እንቅስቃሴዎቹ ወጣቱን ባሳተፈ ሁኔታ ተጠቃሚነቱንም ለማረጋገጥ የሚሰራ መሆኑን ተናግረዋል። ከዚህም ባለፈ ሕብረተሰቡ የሚያነሳው የመልማት ጥያቄ ጋር አብሮ የሚሄድ የአመራር ችግር እንዳለ የተናገሩ ሲሆን ችግሩን ለመፍታት በበርካታ አካባቢዎች የአመራር ለውጥ እየተደረገ መሆኑንም ወይዘሮ ሙፍሪያት ካሚል በመግለጫቸው አስቀምጠዋል። በዚህም አንጻር ለውጥ ለማምጣት እንደተቻልና ተመሳሳይ ስራዎች በቀጣይ ተጠናክሮ እንደሚቀጥል ወይዘሮ ሙፍሪያት መግለጻቸውን ፋና ብሮድካስቲንግ ኮርፖሬት አውጥቷል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር እናመሰግናለሁ። ወደሚቀጥለው ዘገባ፣ አጭር ዘገባ አለን። የአማራ ብሔራዊ ክልላዊ መንግስትና የአማራ ዲሞክራሲያዊ ኃይሎች ንቅናቄ ስምምነት ላይ መድረሳቸው ተገልጧል። ይህንኑ በተመለከተ ብርሃነ በርሄ ከአስመራ ይህን ልኮልናል። በስምምነታቸው መሠረት የአማራ ዲሞክራሲያዊ ኃይሎች ንቅናቄ ትጥቁን ፈቶ በኢትዮጵያ ውስጥ ሰላማዊ ትግሉን እንደሚያካሄድ ስምምነት ላይ ደርሰዋል። የአማራ ብሔራዊ ክልል የህዝብ ግንኙነት ኃላፊ አቶ ንጉሱ ጥላሁን የተነጋገሩበት ዋና ነጥብ የአማራን ህዝብ ጥቅምና አንድነትን በማስጠበቅና በማጎልበት ጉዳዮች ላይ እንደሆነ በዚህም ረገድ በመካከላቸው ምንም መሰረታዊ ልዩነት እንደሌለ ከጠቀሱ በኋላ በመካከላቸው የተደረሱ ስምምነቶችና በቀጣይ የሚደረጉ ስራዎችን ዘርዝረዋል። ፈተው እንደሚገቡ በቀጣይ ኑሯቸው ላይ አብረው የምንሰራ መሆኑን ወቅታዊ ሁኔታውን በተመለከተ ውይይትና ስልጠና እንደሚደረግ፣ የትግል አግባቡ ደግሞ ሰላማዊ እንደሚሆን በርካታ የሚያነሷቸው ዝርዝር ጉዳዮች አሉ። እነዚህ ዝርዝር ጉዳዮች በክልሉ መንግስትና በነሱ በኩል አንዳንዶቹ በፌዴራል መንግስትና በነሱ በኩል በውይይት የሚፈቱና የሚታለፉ መሆናቸው ላይ ስምምነት ላይ ደርሰናል ማለት ነው። በሰላማዊ መንገድ መታገል እንደሚገባቸውና ወደ ሀገር ቤት እንዲመለሱ የትግል እንዲያከትም ተስማምተናል ለማስፈጸም በአመራር ደረጃ በክልል መንግስት ደረጃ መደረግ የሚገባቸው ቅድመ ዝግጅቶች የተደረጓሉ። አሁን ቀኑን ቆርጠው በሚያሳውቁን ሁኔታ ኔታ ከእነሱን መጥተን ለመውሰድና ወደ ክልሉ ህብረተሰብ ለመቀላቀል በቂ ዝግጅት ተደርጓል። አቶ ንጉሱ በመቀጠል ሁሉም የህብረተሰብ ክፍል የተጀመረው ተስፋ ሰጭ ለውጥ እንዳይቀለበስ ግጭትን በማስወገድ ለውጡን ለማስቀጠል የበኩሉን ሚና እንዲጫወት አሳስበዋል። ህብረተሰቡ ለውጡን ሊንከባከብና ሊጠብቅ ይገባል። ለውጥ አልጋ ባልጋ ስላልሆነ የሚመጣው የድርሻውን እንዲወጣ ማድረግ እና እንደዚህ ደግሞ በትጥቅ እንታገላለን ብለው ወደ በረሃ የወጡ ወንድሞቻችን እና እህቶቻችን ይህን ለውጥ እንዳይነጠቅ ደግሞ መጠበቅ ቁልፍ ጉዳይ ስለሆነ በተለይም ወጣቱ አካባቢውን ከመጠበቅ፣ ከግጭት በመራቅ ጉዳዮችን በሰከነ ሁኔታ በማየት ሀብት፣ ንብረት ከማውደምና የተለያዩ ጉዳዮችን መሰረት አድርጎ የሚፈጠሩ ግጭቶችን ማስወገድ ለውጡን መደገፍ ማለት እንደሆነ ከዚህ የሚጻረሩ የሕግ የበላይነትን የሚጥሱ ብጥብጥ እንዲነግስ የሚያደርጉት ከተግባራት መራቅ እንደሚገባ፣ አብሮነትን፣ አንድነትን፣ መቻቻልን ፍቅርንና ይቅርባይነትን ማንገስ እንደሚገባን ለዚህ ሁላችንም የበኩላችንን ድርሻ እንድንወጣ በዚህ አጋጣሚ መልእክቴ ማስተላለፍ ፈልጋለሁ። የአማራ ዲሞክራሲያዊ ኃይሎች ንቅናቄ ሊቀመንበር ታጋይ ታሪኩ ካሳሁን በበኩላቸው ወደ አገር ውስጥ ለመግባት ዝግጅት እያደረጉ እንደሆነን የሚገቡበትን ግን ቀንም በቀጣይ እንደሚያሳውቁ ተናግረዋል። አንዳንድ ያልተመለሱ የአማራ ጥያቄዎች እንዳሉና ይህን ለመፍታትና ለውጡን ለማጠናከር ሕዝቡ ከጎናቸው እንዲሰለፍም ጥሪ አቅርበዋል። የወልቃይት ጉዳይ ያለ የራያ ጉዳይ የመተከል ስላለ፣ በተለይ የአማራ ተወላጆች ወጣቶች ይህ ትግል በደንብ ጠንክሮ መሄድ አለበት ብለን እናምናለን። ከጎናችን ተሰልፎ ትግሉን የበለጠ አጠናክሮ ለውጥ ማምጣት አለብን የሚል እምነት አለን። የአማራ ዲሞክራሲያዊ ኃይሎች ንቅናቄ የውጭ ጉዳይ ሰብሳቢ አቶ ታዘበው አሰፋ በበኩላቸው በውጭ የሚገኙ የንቅናቄው አባሎች የሀገሪቱ የለውጥ አካል በመሆን ሚናቸውን እንደሚጫወቱ ገልጠዋል። ብርሃን እናመሰግናለን። አድማጮች ለምሽቱ ያዘጋጀነው ይኸው ነበረ። በእኛ በኩል ሰላም ደህና ደሩ። ትግርኛ ፕሮግራም ይቀጥላል።